በቅድሚያም አበይት ርዕሶቹ ኢትዮጵያ መረጃ በኢንተርኔት የማግኘት ነፃነትን ባለፈው ዓመት በከፍተኛ ደረጃ ከጣሱ ሦስት አገራት አንዷ እንደሆነች ፍሪደም ሃውስ የተሰኘው የሰብአዊ መብት ተሟጋች ድርጅት ገለጸ። ድርጅቱ ይህን የጠቆመው ዛሬ ለንባብ አበቃው ዓመታዊ የኢንተርኔት ነፃነት ዘገባው ነው። የዚምባብዌ ጦር ኃይሎች ጠቅላይ ታማዦር ሹም የሀገሪቱን ፕሬዚደንት ሮበርት ሙጋቤን ማስጠንቀቃቸው በሀገሪቱ ከፍተኛ መነጋገሪያ ርዕስ ሆኗል። ዛሬ ወደ መዲናይቱ ሐራሬ ታንኮች ሲጠጉ ታይተዋል። ከሳምንት በፊት ስልጣናቸውን በገዛ ፈቃዳቸው የለቀቁት የሊባኖስ ጠቅላይ ሚኒስትር ሳዕድ ሐሪሪ ወደ አገራቸው ከሁለት ቀናት በኋላ እንደሚመለሱ ገለጹ። ቤተሰቦቻቸው ግን አሁን ባሉበት በሳውዲ አረቢያ ይቆያሉ ብለዋል። ዜናው በዝርዝር ኢትዮጵያ መረጃ በኢንተርኔት የማግኘትን ነጻነት ባለፈው ዓመት በከፍተኛ ደረጃ ከጣሱ ሶስት ሀገራት አንዷ እንደሆነች ፍሪደም ሃውስ የተሰኘው የሰብዓዊ መብት ተሟጋች ድርጅት ገለጸ። ድርጅቱ ይህንን የጠቆመው ዛሬ ለንባባ በቃው ዓመታዊ የኢንተርኔት ነጻነት ዘገባው ነው። በ65 ሀገራት ያለውን የኢንተርኔት ነጻነት የገመገመው ዘገባው ቻይናን በኢንተርኔት ላይ ገደቦችን በመጣልና ዕቀባዎችን በማድረግ በቁንጮነት አስቀምጧል። ሶሪያና ኢትዮጵያ ተከታዮቹን ደረጃዎች ይዘዋል። የኢትዮጵያ መንግስት ባለፈው ዓመት ከተከሰቱ ተቃውሞዎች ጋር በተያያዘ ለሁለት ወራት ያህል የሞባይል ኢንተርኔት አገልግሎትን እንዲቋረጥ ማድረጉን ዘገባው አስታውሷል። በኦሮሚያ ክልል ያሉ አካባቢዎችን ኢላማ ያደረገ የሞባይል ኢንተርኔት ማቋረጥ እንደሚታይም ጠቁሟል። ኢትዮጵያ በመንግስት ደረጃ በተቺዎችና ተቃዋሚዎች ላይ የኢንተርኔት ጥቃት ከሚፈጽሙ ሀገራት መካከል አንዷ መሆኗንም ዘገባው ጠቅሷል። በጎርጎሮሳዊ 2016 ዓ.ም በኢንተርኔት የሚሰራጭ መረጃን በአንድም ሆነ በሌላ መልኩ ለማዛባት የመጠምዘዣ መንገዶች የሚጠቀሙ መንግስታት ቁጥር ወደ 30 ማደጉን ፍሪደም ሃውስ አስታውቋል። ይህንን ለማሳካት በመንግስት የሚከፈላቸው አስተያየት ሰጪዎች እንዳሉም የሰብአዊ መብት ተሟጋች ድርጅቱ ገልጿል። የፍሪደም ሃውስ ፕሬዚደንት ሚካኤል አብራሞቪትስ እንደተናገሩት የመንግስትን ፕሮፓጋንዳ ለማሰራጨት የሚከፈላቸው አስተያየት ሰጪዎችን መጠቀም በቻይናና ሩሲያ ቢጀመርም አሁን መላውን ዓለም አዳርሷል ብለዋል። ከሱማሊያ ተለይታ ነጻነቷን ባወጀችው ሱማሌላንድ ትናንት የተደረገው የፕሬዝዳንታዊ ምርጫ የድምፅ ቆጠራ እየተካሄደ ነው። ቀናትን ይወስዳል በተባለው ቆጠራ ያሸነፈው ፕሬዝደንት ምናልባትም በዚህ ሳምንት መገባደጃ ይታወቃል ተብሏል። የሶማሌላንድ ዜጎች ለፕሬዝደንትነት ለተወዳደሩ ሶስት እጩዎች ትላንት ድምፃቸውን ሰጥተዋል። ሰላማዊ እንደነበር የተነገረለት ምርጫ ውጤት ከፊታችን ሐሙስ እስከ ቅዳሜ ባለው ጊዜ ውስጥ ሊታወቅ እንደሚችል የሀገሪቱ የምርጫ ኮሚሽን ሊቀመንበር አብዲቃድር ኢማን ወርሰሜ ተናግረዋል። ዛሬ የተጀመረው የድምፅ ቆጠራ ሁለት ቀናት ሊወስድ እንደሚችል ሊቀመንበሩ ገልጸዋል። በአሁኑ ምርጫ በስልጣን ላይ የሚገኙት ፕሬዝደንት አህመድ መሐመድ ሲሊያኖ ለድጋሜ ዘመነ ስልጣን አልተወዳደሩም። ገዢውን ፓርቲ ተክተው በምትካቸው በተወዳዳሪነት የቀረቡት አንጋፋው ፖለቲከኛ ሙሴ ቢሂ ናቸው። እርሳቸውን በመፎካከር ሁለት ተቃዋሚዎች በእጩነት ቀርበዋል። ሶማሌላንድ በየአምስት ዓመቱ ምርጫ የምታካሄድ ቢሆንም የዘንድሮ በድርቅና ቴክኒካዊ ጉዳዮች ምክንያት በሁለት ዓመት ያህል ዘግቷል። የዚምባብዌ ጦር ኃይሎች ጠቅላይ ኢታማዦር ሹም የሀገሪቱን ፕሬዝደንት ሮበርት ሙጋቤን ማስጠንቀቃቸው በሀገሪቱ ከፍተኛ መነጋገሪያ ርዕስ ሆኗል። የገዢው ፓርቲ ወጣት ሊግና ዋናው ተቃዋሚ ቡድን የሲቪሉ መንግስት ከአደጋ ሊጠበቅ ይገባል ሲሉ፣ የፖለቲካ ተንታኞች በበኩላቸው ቀውሱ ሀገሪቱ ወሳኝ ምዕራፍ ላይ መድረሷን ያመለክታል ብለዋል። ጠቅላይ ኢታማዦር ሹሙ ጄኔራል ኮንስታንቲኖ ቺዌንጋ ትላንት በሰጡት መግለጫ ፕሬዚደንት ሙጋቤ በገዢው ዛኑ ፒኤፍ ፓርቲ ያሉ አንጋፋ ተቀናቃኞቻቸውን ማባረራቸውን ከቀጠሉ የሀገሪቱ ጦር ጣልቃ ይገባል ሲሉ አስጠንቅቀዋል። ጀኔራሉ ይህን የተናገሩት ፕሬዚደንቱ ምክትላቸውን ኤመርሰን ምንጋጋዋን ባለፈው ሳምንት በድንገት ከስልጣናቸው ካሰናበቱ በኋላ ነው። የሙጋቤ እርምጃ እርሳቸውን ለመተካት ከፍተኛ ጥረት ያደርጋሉ የሚባሉትን ባለቤታቸውን ለመጥቀም ነው በሚል ሲብጠለጠል ቆይቷል። ምንጋጋዋ ከሙጋቤ ባለቤት ጋር በተደጋጋሚ ሲጋጩ ቆይተዋል። የቀድሞ የነፃነት ታጋይ ዳግላስ ማሄያ እንደሚሉት ዚምባብዌ ወደ ከፋ ሁከት ልትገባ ትችላለች። ይህ በዚምባብዌ አደገኛ ሁኔታ ነው፤ ምክንያቱም የጦር ሰራዊቱ ጄኔራል ቹዌንጋ ባወጡት መግለጫ የሚገፋበት ከሆነ የከፋ ሁከት ሊገጥመን ይችላል። የገዢው ፓርቲ ወጣት ሊግ ለሙጋቤ ማስጠንቀቂያ የሰጡትን ኢታማዦር ሹም ሕገ መንግስቱን በመጣስ ወንጀሏቸዋል። ጄነራሉ ለዚምባብያውያን መሪዎቻቸውን እንዲመርጡላቸው ሊፈቀድላቸው አይገባም ብሏል ባወጣው መግለጫ። ኤምዲሲ የተሰኘው ዋናው ተቃዋሚ ፓርቲ የሲቪሉ አስተዳደር ከመፈንቅለ መንግስት ሊጠበቅ እንደሚገባ አሳስቧል። ተቃዋሚ ፓርቲው የጦር ስልጣን ለመጠቅለል መዛት የማይፈለግና ዲሞክራሲን የሚቀለብስ ነው ብሎታል። ዘግይቶ በደረሰን ዘገባ መሰረት ጦር ኃይሉ ታንኮቹን ወደ ርዕሰ ከተማ ሐራሬ አስጠግቷል። ይህ ዶይቸ በለ ነው። የደቡብ ሱዳን ጠቅላይ ፍርድ ቤት ዳኛ የፍትህ ስርዓቱ ከስራ አስፈጻሚው ማለትም ከመንግሥት ጫና ነፃ አይደለም በሚል ስራቸውን ለቀቁ። በፍትህ ስርዓቱ ያለው የሥራ ሁኔታም ደካማ እንደሆነ ገልጸዋል። ኩኩሩሉ ፒታ ማሪኖ ፒታ የተባሉት የጠቅላይ ፍርድ ቤት ዳኛ በደቡብ ሱዳን የፍትህ ስርዓት ያለው ነፃነት ቀልድ እየሆነ መጥቷል ሲሉ በስራ መልቀቂያ ደብዳቤያቸው ላይ ኮንነዋል። በደቡብ ሱዳን ያለው ጦርነት በፍትህ ስርዓቱ ጣልቃ ለመግባትና ዝም ለማሰኘት ምክንያት ሊሆን አይገባም ብለዋልም። የፍትህ ስርዓቱ በጦርነቱ የተጣሱ በርካታ መብቶችን ሊያስጠብቅ እንደሚገባም ገልጸዋል። በደቡብ ሱዳን ያሉ ሁሉም ዳኞች ለአምስት ወራት የቆየ የሥራ ማቆም አድማ ማድረጋቸው ይታወሳል። ዳኞቹ በወቅቱ ለስራቸው የሚያገኙትን አነስተኛ ክፍያና በሀገሪቱ የተንሰራፋውን የተጠያቂነት አለመኖር በምክንያትነት ማንሳታቸው አይዘነጋም። ሩሲያ በኢራን የሚደገፉ ኃይሎች ከሶሪያ እንዲወጡ ቃል አልገባሁም አለች። ውጭ ጉዳይ ሚኒስትሯ ሰርጌይ ላቭሮቭ ዛሬ እንደተናገሩት ኢራን በሶሪያ የምታደርገው እንቅስቃሴ ህጋዊ ተቀባይነት ያለው ነው። የሶሪያው ፕሬዚደንት በሽር አልአሳድ ጠንካራ ደጋፊ የሆነችው ሩሲያ በጦርነት እየታመሰች ባለችው ሶሪያ ወታደራዊ ዘመቻ ከሚያደርጉ ሀገራት አንዷ ናት። እንደ ሩሲያ ሁሉ የአልአሳድ ደጋፊ የሆነችው ኢራን ለሶሪያ መንግስት እርዳታ ስትሰጥ ቆይታለች። ላቭሮቭ የአልአሳድን መንግስት የሚቃወሙ ቡድኖችን የምትረዳውን አሜሪካንን የውጭ አገር ሽብርተኞችንና ተዋጊዎችን የምትረዳ ሲሉ ተችተዋል። አሜሪካ በሶሪያ የስርዓት ለውጥ ትፈልጋለች ሲሉ ለጋዜጠኞች የተናገሩት ላቭሮቭ ሀገራቸውና ኢራን በዚያች ሀገር የሚያደርጉት እንቅስቃሴ ሕጋዊ ተቀባይነት ያለው ነው ብለዋል። በመላው ሶሪያ ግዛት ምን እየሆነ እንደሆነ ከአሜሪካን አጋሮቻችን በዝርዝር አልተነጋገርንም። እኛ የምንናገረው እውነታ በሶሪያ ግዛት የሩሲያና ኢራን መገኘት በህጋዊ መንግስት ግብዣ የተደረገና ህጋዊ ተቀባይነት ያለው መሆኑን ነው። ሌላኛው እውነታ ደግሞ በዩናይትድ ስቴትስ የተፈጠረና ወታደራዊ እርምጃ እየወሰደ ያለ ጥምረት መኖሩ ነው። ጥምረቱ ለታጠቁ ተቃዋሚ ቡድኖች በሶሪያ ግዛትና የአየር ክልል ድጋፍ ከሳምንት በፊት ስልጣናቸውን በገዛ ፍቃዳቸው የለቀቁት የሊባኖስ ጠቅላይ ሚኒስትር ሰዓድ ሐሪሪ ወደ ሀገራቸው ከሁለት ቀናት በኋላ እንደሚመለሱ ገለጹ። ሐሪሪ የስልጣን መልቀቂያቸውን ባሳወቁበት የሳውዲ አረቢያ መዲና ሪያድ እስካሁን መቆየታቸው በቁም እስር ላይ ናቸው የሚል ጥርጣሬን ፈጥሮ ነበር። ሐሪሪ ስልጣን መልቀቃቸውን ካወጁ ከአንድ ሳምንት በኋላ ለመጀመሪያ ጊዜ በቴሌቪዥን በሰጡት ቃለ ምልልስ የጸጥታና ደህንነት ጉዳዮች ከተስተካከሉ ወደ ሀገራቸው እንደሚመለሱ ፍንጭ ሰጥተው ነበር። ጠቅላይ ሚኒስትሩ ዛሬ በትዊተር ገጻቸው በቀጣዮቹ ሁለት ቀናት ወደ ሀገራቸው እንደሚመለሱና ደህና መሆናቸውንም ገልጸዋል። ሐሪሪ ወደ ሀገሬ እመለሳለሁ ቢሉም የቤተሰባቸው አባላት ግን በሳውዲ አረቢያ እንደሚቆዩ ግልጽ አድርገዋል። የሐሪሪ ያልተጠበቀ የስልጣን መልቀቅ ውሳኔ ብዙዎችን አስደንግጧል። የሀገሪቱ ፕሬዚደንት ሚሼል ኦውን የጠቅላይ ሚኒስትሩን የስልጣን መልቀቂያ አልቀበልም ማለታቸውም ይታወሳል። ሊባኖስ ከሐሪሪ ውሳኔ ጀርባ የሳውዲ አረቢያ ግፊት አለበት ብላ ታምናለች። ጠቅላይ ሚኒስተሩ ያለፍላጎታቸው በሳውዲ እንዲቆዩ እንደተገደዱም እንደዚያው። ሐሪሪ ባለፈው እሁድ ባደረጉት ቃለ ምልልስ ይህንን ውንጀላ አስተባብለዋል። ይህ ዶይቸ ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ። ኢትዮጵያ መረጃ በኢንተርኔት የማግኘት ነፃነትን ባለፈው ዓመት በከፍተኛ ደረጃ ከጣሱ ሦስት አገራት አንዷ እንደሆነች ፍሪደም ሃውስ የተሰኘው የሰብዓዊ መብት ተሟጋች ድርጅት ገለጸ። የዚምባብዌ ጦር ኃይሎች ጠቅላይ ኤታማዦር ሹም የአገሪቱን ፕሬዚደንት ሮበርት ሙጋቤን ማስጠንቀቃቸው በሀገሪቱ ከፍተኛ መነጋገሪያ ርዕስ ሆኗል። ከሳምንት በፊት ስልጣናቸውን በገዛ ፈቃዳቸው የለቀቁት የሊባኖስ ጠቅላይ ሚኒስትር ሳዓድ ሐሪሪ ወደ ሀገራቸው ከሁለት ቀናት በኋላ እንደሚመለሱ ገለጹ። ዜናው በዚሁ ተጠቃሏል። ሰላም።